ከትናንት በስቲያ ማክሰኞ ምሽት ላይ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዓመታዊውን የሀገሪቱን ሁኔታ የገለጹበትን ንግግር ለተወካዮች ምክር ቤቱ ጥምር ጉባኤ ማድረጋቸው ይታወሳል። በዚያ ንግግራቸው ወቅት በተወካዮች ምክር ቤቱ አዳራሽ ውስጥ ተገኝተው የመከታተል ዕድል ካገኙ መካከል አንዲት ኢትዮጵያ አሜሪካዊት ይገኙበታል። አሉላ አነጋግሯቸዋል። ወደ ዝግጅቱ እንለፍ። ቤተልሔም አበራ ግሮነበርግ በድጋሚ እንኳን ወደ ስቱዲያችን ብቅ አለሽ። በጣም አመሰግናለሁ አሉላ ስለ ጋበዝከኝ። የዛሬ ሁለት ዓመት ግድም ወዲህ ወደ ስቱዲያችን በመጣሽ ጊዜ ታሪክን፣ ማህበራዊያና አኗኗርንም የኢትዮጵያንም ባህል ይላሉ ታዳጊዎች ቀለል ባለ ሁኔታ የሚያስተዋቡ መጽሐፍ ጽፈሽ በደራሲነት መታወቂያ ነበረ ብቅ ያልሽው። በጊዜው ገና ለሽልማት እየቀረበ የነበረ ወጣት ሴቶችን የሚያስተምር እድል የሚሰጥ ፕሮግራም ጠንስሰሽ እሱ ሌላ እድል የሰጠሽ ይመስላል። በትናንትናው ምሽት በዚህ በዩናይት ስቴትስ የተካሄደውን ፕሬዚዳንቱ ምክር ቤቶች የሚያሰሙት ዓመታዊ ንግግር ከተጋበዙ ጥቂቶች ውስጥ አንዷ ሆነች ነው። እስኪ ከትላንቱን ጀምር። ያ እድል እንዴት ተፈጠረ? ምን ይመስልስ ነበረ? በምኖርበት ስቴት ኖርዝ ዳኮታ ይባላል በሙያዬ የሶፍትዌር ኢንጂኒር ነኝ እና ቴክኖሎጂ ላይ ነው የምንሰራው። ልጆችን፣ ሴት ልጆችን በተለይ ወደዚህ ሙያ ለማምጣት በጣም መፈልግ ነበረ እና ያንን ፍላጎቴን በተለያዩ መልኩ ቮለንቲር በማድረግ በበጎ ፈቃደኝነት ሌሎች ቦታዎች እየረዳሁኝ ነገር ግን ባደገ ደረጃ ብዙ ሴት ልጆችን መርዳት ስለፈለግኩኝ ይህንን ድርጅት አቋቋምኩኝና አስፈላጊነቱን የገለጽኩኝ ማህበረሰቡን ከሰበሰብኩኝ በኋላ ድርጅቱን፣ ፕሮግራሙን በማቋቋም ብዙ ሴት ልጆችን በትንሽ ጊዜ ውስጥ በኮምፒውተር ሳይንስ እድል እንዲያገኙ ለመርዳት ሞከርን። በምህጻረ ቃሉ ስቴም ይባላል። በዛ እንቅስቃሴያችን የግዛቱን ሴናተር አይን ለመሳብ ቻልንና በተለይም እኔ ስደተኛ ሆኜ እዚህ ሀገር መጥቼ ይህን አይነት ስራ ማቋቋምና ሌሎችን በተሳካ ሁኔታ መርዳት መቻላችን ግርምታ ውስጥ አስገብቷቸው ለዚህ ኦንር ለዚህ ክብር እንድንሳተፍ ጋበዙኝ። ከእያንዳንዱ ስቴት አንዳንድ ሰው ይመርጣሉ። በየአመቱ የፕሬዚዳንቱን ንግግር ለመስማት ከዛም ደግሞ ሃምሳውም ግዛት ውስጥ ያሉት ሴናተሮችን ለመተዋወቅና ዲቦትድ ስለሆንበት ትኩረት አድርጋችሁ ስለምትሰሩበት ትኩረት አድርገን ስለምንሰራ ፕሮግራሙን ለማስተዋወቅ በጣም ደስ የሚል ጊዜ ነበረ። እነዚህን ህግ አርቃቂዎች እያንዳንዳቸውን ማግኘት መቻልን በጣም የሚያስደስተኝ ነገር ነበረ። በህይወት አንድ ጊዜ የሚከሰት ነገር ነው። አንድ ጊዜ ብቻ ነው የምትጋበዘው። በዛ ተጋባዥ ሆኖ መገኘት ለምንሰራው ስራ ከፍ ያደርጋል። በዓለም አቀፍ እና ለኢትዮጵያችንም ትልቅ ኩራት ነው። በጣም ነው ደስ ያለኝ። በእርግጥም ትልቅ ነገር ነው ይህ ግብዣ፣ ታዲያ ይበልጡንም ለስራችሁ ክብር መስጠት ነው እና ቀደም ብለሽ የገለሽልን በምህጻረ ቃል በእንግሊዝኛው እስቴም የሚባለው ሳይንስ፣ ቴክኖሎጂ፣ ምህንድስናና የሂሳብ ትምህርቶችን በተሳትፎ ቁጥራቸው ትንሽ የሆነ ይልቁንም ደግሞ ወጣት ሴቶች የሚሳተፉበትን እድል የሚፈጥረው በጎ አድራጎት ድርጅትሽ ቀደም ብለሽ ስደተኛ ሆነሽ ያ መስራትሽ ትልቅ ግምት እንደተሰጠው ገልጸሻል። በዚህ በዩናይትድ ስቴትስ ብቻ አልተገደበም። በኢትዮጵያ የምትሰሪበት መንገድ ላይም ጥረት እያደረግሽ ነው። እስኪ አስረጅኝ። እሺ፣ አዎ፣ በደስታ የድርጅታችን ስም ዩኮድ ግርል ይባላል። በአማርኛ ሲተረጎም ቀማሪዋ እንስት ማለት ነው። ብዙ ጊዜ ቅመራን፣ ቀማሪነትን ከሴቶች እህቶቻችን ጋር አናያይዘውም። ሴቶች ሴቶቻችን በአይምሮ የጎለበቱ ንቃት ያላቸው ተሰጥኦ ያላቸው ልህቀት ያላቸው እድሉ ቢሰጣቸው በጣም ሊጎለብቱ የሚችሉ መሆናቸውን መረዳት ለህብረተሰቡ ማስረዳት ህብረተሰቡ ያንሳብ እንዲያቅፈው ማድረግ በጣም አስፈላጊ ነው። ይህ ደግሞ ኢትዮጵያ ኦልሬዲ የገባት ነው። ይህን የምናየው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በጣም ፕሮፌሽናል የሆኑትን ሴቶች እህቶቻችንን ትልልቅ ቦታ ላይ በማድረጋቸው ወጣቶች ሲያድጉ እኔም ዳኛ መሆን እችላለሁ፣ እኔም የመከላከያ ሚኒስቴር መሆን እችላለሁ፣ የተለያዩ ሙያዎች መሆን እችላለሁ ብሎ ማሰቡ በጣም ትልቅ በምርምርም የተረጋገጠ ነው። ይሄ ኢንስፓሬሽን እኛም የምንሰራው ሶስቱ ቦታዎች ሴት ልጆቻቸው ከውስጣቸው ያለውን መነቃቃት ወደ ውጭ ለማውጣትና በራስ መተማመን በመተማመን እንዲጎለብቱ በዛ ላይ ደግሞ በእውቀት እናስደግፋቸዋለን። ከዛ ማንም አይችላቸውም ማለት ነው። በእውቀት ዩ ኮድ ጋርድ እንግሊዝኛ መጠሪያችሁ ነው። ቀማሪ ዮሐንስ ግሩም ስም ነው የሰጣችሁት። እስኪ ወደ ትላንትናው ምሽት ልመልስሽና፣ ቤተልሔም የትላንቱ ምሽት ቀደም ብለሽ እንዳስረዳሽኝ ከሀምሳዎቹ ግዛቶች አንዳንድ ሰው ብቻ የሚጋበዝበት የተለየ ትልቅ ዕድል የመሆኑን ያህል ቦታው መገኘት ምን ስሜት ይፈጠረብሽ? በእርግጥ በፖለቲካው አውድ ያሉ ፖለቲካውን የሚመለከቱ የተወሳሰቡ ነገሮች ይኖራሉ። የተለየ ጊዜ ነው። ነገር ግን ስራችሁ ክብር ተሰጥቶት ከታዋቂ የምክር ቤት የህግ አውጪዎች ጋራ የሀገሪቱን ፕሬዚዳንት ንግግር መከታተል ምን ይመስላል? እስኪ ስለ ስሜቱ አካፊ ነው። በጣም መግለጽ ቃላቶች ያንስኛል። በዓለም ውስጥ አለ የሚባለው ራሱ ህንፃውን መጎብኘት ከነዚህ ሁሉ ህግ አርቃቂዎች አንድ ክፍል ውስጥ መቀመጥና ይህንን መስማት በጣም ትልቅ ነገር ነው። አንተ እንዳልከው እኔ ቴክኖሎጂስት ነኝ የኔ ዓላማ ይህንን ስራዬን ሴቶች ልጆች በትምህርት መጎልበት እንዳለባቸው እድሉም እንዲሰጣቸው እዛ ላይ ነው የምንሰራው እና ያንን ነው የማካፍለው የነበረው እና በዚህም ሀገር በተለያዩ ሀገሮችም በዓለም ላይ ሴቶች ልጆችን ያቀፉ ሀገሮች ነው የእድገት ትራጀክትሪ የተለየ የእድገት አዝማሚያ ወይም እርምጃ ያሳዩት። በጣም ብዙ ማደግ የሚችሉ በፍጥነት ማደግ የሚችሉ አገሮች ሴቶችን እያቀፉ ናቸው ብሎ ወርልድ ኢኮኖሚክ ፎረም በ2016 በአውሮፓን አቆጣጠር ሪፖርት ላይ ነው ያቀረቡት። እና በዛ ሪፖርት ላይ ደግሞ ዊ አር ኢን ዘ ፎርስ ኢንዱስትሪያል ሪቮሉሽን ማለት አራተኛው አብዮት የቴክኖሎጂ ነው። የመናባዊንና የሳይበር ኤንድ ፊዚካል ወርልድ በሀሳብ ያለውንና እንዲሁ ደግሞ የሚጨበጠውን አለም ሁለቱን ያቆራኝ ነው ነው የምትይው? አዎ። እና በፍጥነት እያደገ ነው እና ወጣቶች ላይ መሰራት አለበት። እና በስታቲስቲክስም እንደወጣው አፍሪካ ውስጥ ነው በጣም ትልቅ ወጣት ያለው። ኢትዮጵያ ራሱ ትልቅ ፖፕሌሽን ያላት ወጣት ነው እና የዛን ወጣት ላይ ወንዶችም፣ በተለይ ደግሞ ሴቶችን ጨምረን ብንጓዝ በጣም ትልቅ ቦታ ላይ እንደርሳለን። ቅድም ጠይቀኸኝ ነበረ በኢትዮጵያ ላይ ምን ታደርጋላችሁ? ብዙ አላማዎችና እቅዶችን አድርገናል። ከአንድ ዓመት በፊት ወደ ኢትዮጵያ ሄጄ አንድ ሰላሳ የሃይ ስኩል ከፍተኛ ደረጃ ትምህርት ቤቶች ተማሪዎችን በዌብ ዲቨሎፕመንት ፕሮግራም አድርገን ሌሎችንም እዛ ሀገር ያሉትን ቴክኖሎጂ ካምፓኒዎችን በማድረግ አስተምረናቸዋል እና ያየሁት ምንድን ነው በጣም ለትምህርት የተራቡ እንደሆኑ፣ እውቀታቸው አስተሳሰባቸው ከአሰብኩት በላይ ልቆ እንደሆነ እና ተስፋ ሰጥቶኛል። እና በኮምፒውተር ሳይንስ ኦንላይን ነው ፎከስ የምናደርገው እኛ ያንን ሬሌቫንት የሆነውን ትምህርት ቢያገኙ በጣም ትልቅ ደረጃ ሜትናየት መድረስ እንደሚችሉ ነው የተረዳሁት። سلزيهم أهون أمريكا نوست يالا تاسفا إبالال بقوة دراغو تا تيشين سيرف فور أفريكا كن نسو غاربا متبابر بنا هاسي ور ودا هيدن يو كود جرل ان تاسفا تبابرن متوم يون ودقات تماريوشن بدرون كودين الناس دمراتشو ناي النا يقوبا يوسم International Conference on Interdisciplinary Research Studies. Ibalal, bzu itna يا yakatetano. ቴክኖሎጂ አንደኛው ሆኖ እና እዛ ላይ እኛ ልጆችን ትሬን እናደርግና ያን ስራቸውን ድሮንን የማብረር ችሎታ በኮድ ነው የሚያበሩት። እና ኮድ አድርገው አብርረው ትርኢት ያሳያሉ። የተከበራችሁ አድማጮች እንግዳችንን ቤተልሔም አበራ ግሮነበርግንና ዱላን እናመሰግናለን። ቤተልሔም በጀመረችው የሳይንስና ሕይወት ምላሿ ሁ ከሳይንስና ሕይወት ማብራሪያዎቿ ጋር በሌላ ዝግጅት እንመለሳለን።